የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው አርብ የታላቁን ህዳሴ ግድብ አስመልክቶ ግብጽ ግድቡን ልታፈነዳው ትችላለች በሚል ያሰሙት ንግግር በርካታ ኢትዮጵያውያን መካከል ቁጣን የቀሰቀሰና አነጋጋሪ ሆኖ ሰንብቷል። የኢትዮጵያ መንግስትም የትራምፕ ንግግር ኃላፊነት የጎደለው መሆኑን ጠቅሶ ኢትዮጵያ በየትኛውም ማስፈራሪያና ጫና የማትንበረከክ መሆኑን በጠቅላይ ሚኒስትርና በተወካዮች ሰራተኞች ምክር ቤት በኩል ባወጣው መግለጫ አስታውቋል። ተቀማጭነታቸው በኢትዮጵያ የሆነውን የአሜሪካን አምባሳደርን በመጥራት ስለ ፕሬዚዳንቱ ንግግር ምንነት መግለጫ እንዲሰጡ ጠይቋል። በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያንም አስተያየታቸውን በተለያዩ መልኩ እየገለጹ ሲሆን የአሜሪካ ድምጽ አንዳንዶቹን አነጋግሯል። የኢትዮጵያ ውሃ ጉዳዮች ምክር ቤት የህዝብ ግንኙነት ኃላፊ አቶ ሆነ ፍሳህና በአባይ ግድብ ላይ በሪፐብሊካን የዲሞክራቲክ ፓርቲ አባላት በሆኑት ስራ አስፈጻሚ አባላት ላይ መራጮች ደብዳቤዎችን በመላክ ተጽዕኖ እንዲያደርጉ ግፊት ለማድረግ ከወራት በፊት የተቋቋመው የመራጮች ድምጽ ዎተርስ ቮይስ አስተባባሪ አቶ ዳንኤል ምሩን አነጋግረናል። በውጭ ሀገር የሚኖሩ ሌሎች እውቅ የፖለቲካ ሰዎች በተለያዩ መድረኮች የሰነዘሯቸውንና የግብጽ መገናኛ ብዙሃን ጉዳዩን አስመልክቶ የሰጡትን መግለጫዎች በማጠናቀር ደረጀ ደስታ የሚከተለውን ዘገባ አዘጋጅቷል። ፕሬዚደንት ትረምፕ ባለፈው ሳምንት የሱዳንና እስራኤልን ስምምነት በሚያበስረው መግለጫ ላይ የሱዳንና የእስራኤል ጠቅላይ ሚኒስትር በተገኙበት የስልክ ልውውጥ ሲናገሩ ኢትዮጵያ በእሳቸው መንግሥት አደራዳሪነት የተጀመረውን የህዳሴ ድርድር ማቋረጧን በመግለጽ ነቅፈዋል። አስከትለውም አነጋጋሪ የሆነውና ብዙ ኢትዮጵያውያን ዘንድ ቁጣን የቀሰቀሰውን የሚከተለውን ንግግር ተናገሩ። እነርሱ ግብፅ ግድቡን ማፍረሳቸው አይቀርም ደግሞም በግልጽና እንዲሰማ አድርጌ ተናግሬያለሁ። ደብድበው ያፈርሱታል። መቼም አንዳች ነገር ማድረግ አለባቸው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ከውጭ አካላት የሚሰነዘሩ ማስፈራሪያዎችና ሉዓላዊነቱን የሚነኩ ዘለፋዎች በቂ መረጃን የማይሰጡ መሆኑን ገልጾ ንግግሩ ዓለም አቀፋዊ ሕግን የጣሰ መሆኑ አስታውቋል። ኢትዮጵያ በማስፈራሪያዎች አትንበረከክም በቅኝ ግዛት ለተመሰረተ ውልም እውቅና አትሰጥም ብሏል። የኢትዮጵያ ያለምንም ጣልቃ ገብነት በጋራ መተማመንና ፍትሐዊ አጠቃቀም መርሆችን ባከበሩ መልኩ ችግሮች እንዲፈቱ ቁርጠኝነቷን ትገልጻለች ብሏል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቁጣቸውን ፈጥነው ከገለጹ ኢትዮጵያውያን መካከል አንዱ ነበሩ። በትዊት ገጻቸው እንዲህ ብለዋል። የዩናይትድ ስቴትስ ፕሬዚደንት የሱዳኑን መሪ ሲያነጋግሩት የተናገሩት ንግግር አደገኛ ነው። እንዲህ ስል አዝናለሁ። ሰውየው የሚናገሩትን ነገር ምኑንም የሚያውቁት አይመስለኝም። ኢትዮጵያና ኢትዮጵያውያንን ግን እንደዚህ ባለ ኃላፊነት በጎደለው አነጋገር አይሸበሩም። አቶ ከሆነ ፍስሀ የኢትዮጵያ የውሃ ጉዳዮች ምክር ቤት የህዝብ ግንኙነት ኃላፊ ናቸው። ኢትዮጵያ በውሃ ጉዳይ ላይ የሚነሳባትን ችግሮች የፖሊሲ መፍትሄ ለመስጠት የተቋቋመ አስተባባሪ ቡድን ነው። አቶ ከሆነ ንግግሩን ሰምተዋል። ንግግራቸው ብዙ መረጃዎችን ያጣመመ ንግግር ነው። እየተናገሩ ያሉት በዛ ቦታ ላይ ግብጽ የህልውና አደጋ ላይ ወድቃለች ይላሉ። ነገር ግን የህልውና አደጋ ላይ የወደቀችው ሀገር ኢትዮጵያ ናት። በድህነት፣ በጨለማ፣ በረሃብ አደጋ ላይ የወደቀችው ሀገር ኢትዮጵያ ሆና እያለ ምንም አደጋ የማያስከትለውን ምንም ውሃውን የማይቀንሰውን የሃይድሮ ኤሌክትሪክ ፕሮጀክት ግብፅ ላይ የህልውና አደጋ መተዋል ብለው የግብጾችን ፕሮፓጋንዳ መልሰው ሲያስተጋቡ ነው። እሳቸውን የሰማ ነው። እንደ አንድ ፕሬዝዳንት በዚህ ጉዳይ ላይ አማካሪ ሊኖሯቸው ኤክስፐርቶች ሊኖሯቸው እና ሊያዳምጡ ሲገባቸው፣ ይሄ እውነታ የሌለውን ነገር መናገራቸው በጣም በጣም ያሳዝናል፣ አሳፋሪም ነው። ይሄ የአሜሪካ መንግስት ፖሊሲም ነው ብዬ አላምንም። ምናልባት በጠለቅ ያለ እውቀት ያላቸው የስቴት ዲፓርትመንት ሰዎች ቢኖሩ ኖሮ የእሳቸውን አይነት ንግግር አይናገሩም ነበር ብያምና ፕሬዚደንት ትራምፕ ያንን ሲናገሩ ኢትዮጵያ በእሳቸው መንግስት አደራዳሪነት የተዘጋጀውን መድረክ ትታ በመሄዷ የሰጡት አስተያየት መሆኑንም አንስጀባቸው ነበር። ኢትዮጵያ እንደ ነጻ ሀገር የራሷን የሀገሪቷን ጥቅም በማያስጠበቅ ድርድር ውስጥ የመውጣት ሙሉ መብት አላት። ስትወጣም የአደራዳሪዎቹ ሚዛናዊ ያለመሆንና በኢትዮጵያ ላይ ጫና ማድረሳቸውን አስገንዝባን የወጣቸው። አሁን የፕሬዝዳንቱ ንግግር እሳቸው ያደራድሩት የነበረው ድርድር በጣም የተሳካ እና የአማረ በመሆኑ ከዛ በመውጣታችን እንደ ቅጣት እና እንደ ማስፈራሪያ አይነት ንግግር ይመስላል። ሁለተኛ እንደ ዲፕሎማቲካሊ ድርድሩ በአፍሪካ ዩኒየን እየተካሄደ እያለ ይህንን ድርድር የሚያፈርስ አይነት ንግግር ይመስላል እና ያ ድርድር ሚዛናዊ አልነበረም ኢትዮጵያ የውሃ ጥቅሟን የሚያስረክብ የሚያስከብር አይነት ሁኔታ ላይ ያልሆነ ድርድር ስለሆነ ለመውጣት ተገዳለች። አሁን ወደዛ ድርድር እንድትመጣ የሚደረገው ጫና ሁሉ ተገቢ አይደለም። አንድ አደራዳሪ የሚደራደሩ አገሮች ላይ ጫና፣ ማስፈራሪያ፣ የገንዘብ ቀባ በማድረግ ያንን ድርድር እንዲቀበሉ ማድረግ ማለት አደራዳሪዎች ሕጋዊ ሥርዓት የወጣ ሁኔታ ነው። በሳክራሜንቶ ካሊፎርኒያ የሚኖሩት የአባይ ግድብ አድቮኬሲ ዘመቻ አስተባባሪ አቶ ታዳኤል እምሩም ንግግሩን ከተከታተሉት ውስጥ ናቸው። አዎ ሰምቻለሁ። ያው እንግዲህ እንደ ማንም ኢትዮጵያዊ በጣም የሚያሳዝን በጣም የሚያናደድ የሚያስቆጭ ነገር ነው እንግዲህ የተሰማኝ ይሄ ነው። በቁጭት ኢትዮጵያውያንም በሙሉ ያነሳሳ ነገር ነው። ኢትዮጵያውያን ያላቸውን ንቀት እና ድፍረት የሚያሳይ ነው። ያ ግን እንደሚመስለኝ እኔ እንዳየሁት የአሜሪካ የእሳቸውን አድሚኒስትሬሽን የሚወክል ንግግር እንጂ ሙሉ በሙሉ የአሜሪካን ኮንግረስ የሚወክል ንግግር እንዳልሆነ ነው የሚገባኝ። እንደዛም አይደለም ያየሁት የተረዳሁት። ያ ደግሞ እስከ ዛሬ ኢትዮጵያ የሰራችውን ስራ ወደኋላ የሚመልስ ነው ብዬ እኔ በበኩሌ አላምንም። የእስራኤል ምክትል የደህንነት ሚኒስትር የሆኑት ኢትዮጵያዊ አይሁድ ጋዲ ያቫርካን ለፕሬዝደንት ዶናልድ ትራምፕ በላኩት ደብዳቤ ቅሬታቸውን ከማሳሰቢያ ጋር መላካቸው ተዘግቧል። ፕሬዚደንቱ በመካከለኛው ምስራቅ ለሚያደርጉት የሰላም ጥረት አመስግነው በኢትዮጵያ በኢትዮጵያ የአገር ውስጥ ጉዳይ ጣልቃ መግባታቸውን ነቅፈዋል። የ3500 ዓመታት የነጻነት ታሪክ ያላት አገር የዜጎቿን ሕይወት ለመለወጥ በግዛቷ ማንኛውንም የልማት ስራ የማከናወን መብት እንዳላትም መግለጻቸውን የኢትዮጵያ መገናኛ ብዙኃን ዘግበዋል። በተመሳሳይ ዘገባም የኔቫዳ ግዛት ምክር ቤት የዲሞክራቲክ ፓርቲ አባል አሌግዛንደር አሰፋ ፕሬዚደንት ትራምፕ የሰጡት አስተያየት ከደረጃ በታች መሆኑና ግብጽ ግድቡን ማፈንዳት አለባት የሚል ሀሳብ መሰንዘር ኃላፊነት የጎደለው ነው ማለታቸው ተዘግቧል። በጉዳዩ ላይ ባለቤት የሆኑ አካላት ዲፕሎማሲያዊ ንግግር እያደረጉ ባሉበት ወቅት ፕሬዚደንት ትራምፕ የሰጡት አስተያየት ከፋፋይና ጸረ ዲሞክራሲያዊ ነው ማለታቸውም ተሰምቷል። የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት ከ117 ዓመታት በላይ ማስቆጠሩን የገለጹት አቶ አሌክዛንደር ይህም ግንኙነት በጠንካራና በማይነቃነቅ የትብብር መሰረት ላይ የተገነባ መሆኑን መናገራቸው ተጠቅሷል። በግብፅ ተወካዮች ምክር ቤት የመከላከያ ብሔራዊ የደህንነት ኮሚቴ የሆኑት ከማል አማር የአሜሪካ መሪዎች የተናገሩት ንግግር የግብፅን አቋም የሚያንጸባርቅ አይደለም ማለታቸውን አልሻርክ አልዋሳት የተባለው አረብኛ ጋዜጣ ዘግቧል። ግብጽ ከእንዲህ ያለ አነጋገር ራሷን ታርቃለች ያሉት የምክር ቤቱ አባል ግብጽ ዘጠና ከመቶ የሚሆነው የውሃ ሀብቷን የምታገኘው ከአባይ መሆኑ የሚያሰጋቸው መሆኑን ገልጸዋል። ፍትሐዊ አሳሪ የሆነው ስምምነት ሰላማዊ መንገድ ለማድረግ ትፈልጋለች ማለታቸውን ዘግበዋል። የአልሐራም የፖለቲካና ስትራቴጂ ማዕከል ባለሙያ የሆኑት ሃኒ ረስላም የትራምፕ ንግግር የግብፅን ወታደራዊ አቋም የሚያንጸባርቅ ሳይሆን ለኢትዮጵያ የተሰጠ ማስጠንቀቂያ ነው ማለታቸውንም ጋዜጣው አያይዞ ዘግቧል። የወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ በዛሬ ዕለት እንዳስታወቁት ደግሞ በኢትዮጵያ ግብፅና ሱዳን መካከል የሚደረገው ድርድር በነገ ዕለት እንደሚቀጥል ተገልጿል። ራማፎርሳ እንደገለጹት ከጠቅላይ ሚኒስትር አብይ አህመድ ከግብጹ ፕሬዚደንት አብዱል ፈታህ አልሲሲና ከሱዳን ጠቅላይ ሚኒስትር አብደላ ሀምዶክ ጋር መነጋገራቸውን ገልጸው ውይይቱ በሶስቱም መሪዎች በጎ ፈቃድና ስምምነት የሚካሄድ መሆኑን አስታውቀዋል። ይህም ሶስቱ ሀገራት የሶስትዮሽ ስምምነት ለአፍሪካ ህብረት የማዕዘን ድንጋይ ለሆነው ለአፍሪካውያን ችግር አፍሪካዊ መፍትሄ መስጠት ላይ መተማመን እንዳላቸው የሚያሳይ ነው ማለታቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።